ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። አውቶቡሷም ግጥም እንዳለች ነው። መስታወት አድረጋውም እዚህ ጋቢና አብራናለች እንደምናምሻችሁ ጋቢና በአራት የአሜሪካ ግዛቶች ጉዞ በማድረግ ላይ ይገኛል። ሁል ጊዜ ያለሁበት ቦታ ላይ ኮምፎርታብል ሆኜ መቀመጥን አልወድም። የታክሲ ሾፌር ሆኜ እየሰራው በአኳያው እህቴ ጋር እንዳለችው የወደፊት እድልን ሳየው የሚያዋጣኝ ምናልባት በተወሰነ ደረጃ ደግሞ የእኔን ችሎታ ሙሉ በሙሉ ሊያስጠቅመኝ ይችላል ብዬ ያሰብኩት ነገር የትምህርት ጉዳይ ስለሆነ ታክሲ ማታ ማታ እየሰራሁ፣ አርብ ቅዳሜ እሁድ ከሰኞ እስከ አርብ ዩኒቨርሲቲ ኦፍ ዋሽንግተን የሚባል እዚ ሲያትል የሚገኝ የታወቀ ዩኒቨርሲቲ ትምህርቴን ጀምሬ፣ በጣም አኩሪ በሆነ ደረጃ የመካኒካል ኢንጂነሪንግ ዲግሪን ያዝኩ። ፍላጎቱ ስለነበረኝ ስራ ከገባሁኝ ላልመለስ እችላለሁ በሚል ባችለርስም፣ ማስተርስም፣ ፒኤችዲም በተከታታይ አንድ ወር ሁለት ወር እረፍት እያልኩ መሀል ላይ ነው የጨረሱት። በፌስቡክ አት ቪኦኤ ማህሪክ ላይ የተሳተፉ አስተያየቶቻችሁን ስጡ። ውይይቶቹ የእናንተ ናቸውና እንድትሳተፉ እንጋብዛለን። ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። አልሻባብ ሶማሊያ ውስጥ እያስገደደ አባላትን መመልመል ይዟል። ይህም ደቡባዊ ምዕራብ ሶማሊያ ቤና ባኩል ክልሎች ላይ መሆኑንም ባለስልጣናት አስታውቀዋል። በሁለቱም ክልሎች የበላይነት ያለው ይህ ቡድን ለነዋሪያዎቹ ባስተላለፈው ማስጠንቀቂያ ልጆቻቸው ለአባልነት መመዝገባቸውን ማረጋገጥ አለባቸው ማለቱን የቤ ክልል ገዢ የሆኑት አሊ ዋርዴሬ ዱያን ገልጸዋል። ዱያን ለቪኦኤ ሶማሊኛ ቋንቋ አገልግሎት በሰጡት ቃል የቡድኑ መሪዎች ከ ጎሳ ባለስልጣናት ጋር ስብሰባ አድርገው ለአባልነት የሚያስፈልጋቸውን እጩዎች የሚመርጡባቸውን መስፈርቶች ማስረዳታቸውን ገልጸዋል። ዱያን እንደገለጹት ቤተሰቦችና ልጆቻቸው አካባቢያቸውን ርቀው ከፍ ወዳሉና ትላልቅ ወደሆኑ መንደሮች እየተሰደዱ ሲሆን እነዚህም እንደ ቤዶዋ ዲንሶር ባርዴሌ የተባሉትን ክልሎች ያጠቃልላል። አብዲ ሻኩር ያኩር ኢብራሂም በይዶዋ የሚኖሩ የክልሉ የምክር ቤት አባል ናቸው። ለቪኦኤ በሰጡት ቃል እድሜያቸው ከዘጠኝና አስራ ስምንት ዓመት የሆኑ ወጣቶች ባለፉት ጥቂት ቀናት ተሰደዋል ብለዋል። የዩስ የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ ዩናይትድ ስቴትስ ከታሊባን ጋር የምታደርገውን ውጊያ እንደማታቆም አስታወቁ። ሚኒስትሩ ይህንን ያስታወቁት ዛሬ ረቡዕ ካቡል በገቡበት ወቅት ሲሆን አፍጋኒስታንን ለምህረት የለሽ ሽብርተኛ አሳልፈን አንሰጥም ማለታቸው ተሰምቷል። ማቲስ በገቡ በሰዓታት ልዩነት ካቡል አውሮፕላን ማረፊያ በደረሰ የሮኬት ጥቃት አምስት ሰዎች መቁሰላቸውም ታውቋል። ጥቃቱ እያየለ በመጣ መጠን ኔቶ ማለትም የሰሜን እያጠነከረ ይሄዳል። እኛም ቃል ኪዳናችንን እንጠብቃለን ብለዋል። የዩናይትድ ስቴትሱ መከላከያ ሚኒስትር ለዩናይትድ ስቴትሱ ከፍተኛ ዲፕሎማት ካቡል ከእስያ አገር ጉብኝታቸው ሁለተኛይቱ መሆኗ ነው። ከሳውዲ ቤተ መንግስት ይፋ በሆነ አንድ መግለጫ መሰረት ሳውዲ አገር ሴቶች ለመጀመሪያ ጊዜ መኪና ማሽከርከር ሊጀምሩ ነው። መንግስታዊው ዘገባ ትላንት እንዳመለከተው ንጉሱ ይፋ ያደረጉት መግለጫ ለመንላው ለወንዶችም ለሴቶችም መንጃ ፈቃድ መስጠት አለበት ይላል። ልዑል ሀሊድ ቢን ሳልማን በዋሽንግተን የሳውዲ አረቢያ አምባሳደር እና የንጉሱ የልጅ ልጅ ናቸው። እርሳቸው ሲናገሩ ህብረተሰቡም የሚጠብቀው ነገር ስለሆነ ሴቶች መኪና እንዲነዱ መፈቀዱ ትልቅ ክንውን ነው ብለዋል። ለዩናይትድ ስቴትስ ጋዜጠኞች በሰጡት መግለጫም አሁን ወቅቱ ትክክል የሆነ ነገር መስሪያችን ነው፣ በማለት አክለዋል። ከዚህ ቀደም ሴቶች አይንዱ የሚል የሚከለክል በእስልምናም ሆነ በሳውዲ የትራፊክ ሕግ ውስጥ የለም። ይሁንና ሲነዱ ቢገኙ ይታሰራሉ። ለማንኛውም ይህ ሴቶች መኪና ሊነዱ ይችላሉ የተባለው ሕግ ስራ ላይ የሚውለው እና መንጃ ፈቃዱም የሚሰጠው እንደ አውሮፓውያን አቆጣጠር ከ2018 ከሰኔ ወር ጀምሮ ነው ብለዋል። በመጨረሻም የሩሲያው ፕሬዚዳንት ቭላድሚር ፑቲን አገራቸው ውስጥ አለ ያለውን ኬሚካል ጦር መሳሪያ በሙሉ እንደሚያስወግዱ አስታወቁ። ፑቲን በዛሬው ቀን እንዳስታወቁት በዛሬይቱ ቀን ጠቅላላ ኬሚካላዊ ጦር መሳሪያ ግምጃ ቤት እንዳለ ይዘጋል ብለዋል። ለዛሬ የያዝንላችሁ ዜናዎች እነዚህ ነበሩ። ወደ ጋቢና ዝግጅታችን እንምራችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ጋቢና በመንገድ ዛሬ በሲያትል ከሚኖሩ ትውልድ ኢትዮጵያውያን ጋር የተደረገ ውይይት የመጀመሪያውን ክፍል ነው ለዛሬ ያዝንላችሁ ጽዮን ግርማ ኢትዮጵያውያን እና ቴክኖሎጂ በሚል ርዕስ በአማዞን በማይክሮሶፍት እና በቦይንግ ውስጥ በከፍተኛ የኃላፊነት ቦታ ከሚሰሩ ኢትዮጵያውያን ጋር ያደረገችው ውይይት ነው የመጀመሪያው ክፍል ነው። እንደምንሰነበታችሁ እንደምንከረባችሁ የጋቢና ቪኦኤ አድማጮቻችን፣ እንደዚሁም የቪኦኤ አማሪክ የፌስቡክ ድረገጽ ተከታታዮቻችን፣ የዌብሳይታችን ተከታታዮች ና የሬዲዮ አድማጮቻችን አሁን የምንገኘው ሲያትል ከተማ ውስጥ ነው። እንግዲህ ሰሞኑን እንደምትከታተሉት እና እንደምታስታውሱት በጋቢና ቪኦኤ ጋቢና በመንገድ ላይ በተሰኘው ፕሮግራማችን ከአትላንታ ተነስተን ከዛም ደግሞ ሎስ አንጀለስ ሄደን ዛሬ የምንገኘውበት በሲያትል ከተማ የቴክኖሎጂ ከተማ ነው። እንግዲህ እንደ ቦይንግ፣ ማይክሮሶፍት፣ አማዞን እና የመሳሰሉት ትልልቅ ካምፓኒዎች የሚገኙበት ቦታ ላይ ነው የምንገኘው። ስትከታተሉት እንደቆያችሁት በሬዲዮናችን የጋቢና ቪኦኤ ዋነኛ መሰረቱ ወጣቶችን የሬዲዮ አድማጮቻችን ወጣት የሆኑ የተለያየ እውቀት እንዲቀስሙ ለማድረግ ነው። እና በዚህም መሰረት ነው እዚህ በሙያቸው፣ በስራቸው፣ በትምህርት ልምዳቸው በርከት ያለ እውቀት ያዳበሩ ሰዎችን የጋበዝ ነው። እና ከዚህ ፕሮግራም ሰፋ ያለ ነገር እንደው ጥሩ ነገር ታተርፋላችሁ ብለን እንገምታለን እና አሁን እዚህ አጠገቤ ከሴት ነው እንግዲህ፣ ቅድሚያ ለሴት ነው የምሰጠው እና አጠገቤ አጋር አለች። አንቺ ራስሽን በማስተዋወቅ ፕሮግራማችንን እንደጀምሪ ወደ አንቺ ነው የምመጣው። አጋር መኩሪያ ትባላለች። በዓለም በጣም ከፍተኛ እና ትልቅ የሆነው የኢንተርኔት የመገበያያ አማዞን ውስጥ የፋይናንስ ማናጀር ነች። ይህን እንግዲህ ለመግቢያ ነው ያልኩት እና ትልቅ ቦታ ነው እና እስቲ አንቺ ከራስሽ ካንደበትሽ እዚህ እንድትደረሽ የትምህርት ልምድሽ ምን ይመስላል? ከዚህ በፊትስ የምትሰሪያቸው ነገሮች ምንድን ናቸው የሚለውን ራስሽን አስተዋወቀሽ እንጀምር ፕሮግራማችን። ኦኬ ስለጋበዛችሁኝ እዚህ ፕሮግራም ላይ ለመቅረብ በጣም አመሰግናለሁኝ። አጋር መኩሪያ እባላለሁ፣ እንዳስተዋወቅሽኝ በአሁኑ ሰዓት በአማዞን ውስጥ የፋይናንስ ፋይናንሽል ኦፕሬሽን ግሩፓቸውን ሊድ አደርጋለሁ ወይ ማኔጅ አደርጋለሁ። ከዛ በፊት በቦይንግ ካምፕኒ ነበር የምሰራው። ወደ ስምንት ዓመት ሰርች አለውኝ። እዛ እዛም ማኔጅመንት ውስጥ ነበርኩ ብዙውን ዓመት። ከዛ በፊት ደግሞ በማስተዳደር ስራ ውስጥ ነበርኩኝ። ከዛ በፊት ያው መጀመሪያ የጀመርኩት በአካውንቲንግ እና በፋይናንስ ስራ ዓለም ውስጥ የገባሁት ዋሽንግተን ሚቹዋል የሚባል ባንክ ውስጥ ዋናው ኮርፖሬት ኦፊሳቸው ነበር የምሰራው እንግዲህ ወደ 10 12 ዓመት ቆይቻለሁ አክቹሊ 12 ዓመት በፋይናንስ አካውንቲንግ ስራ ውስጥ ቆይቻለሁ። ከዛ በፊት እንግዲህ ያደኩት የተወለድኩትና ተወለድኩት ያደኩት ኢትዮጵያ ነው። መጀመሪያ ትምህርት ቤቴን ጨረስኩት ካቴድራል ነው ግርልስ ስኩል። ከዛ ጥቁር አንበሳ ተማርኩት። ጥሩ ውጤትም ስላመጣው ወደ ጅማ ዩኒቨርሲቲ ተመደበኝ ነበር አንድ ስድስት ወር ከስድስት ከስምንት ወር ተምሬ ወደዚህ ሀገር የመምጣት እድሉን ስላገኘው እዚያ ሀገር ነው የመጣሁት። ባለ 18 ዓመት በፊት እንደመጣው ትምህርት ቤት መጀመሪያ ፕራዮሪቲ ነበረ። በዛን ጊዜ ብዙ ፕሮፌሽናል ስራ የሚሰሩ ሰዎች እንኳን አላውቅም ነበረ፣ ግን ትምህርትና ትምህርት ብቻ እንደሆነ አውቅ ነበረ። ራሴን ለመቻል ጥሩ ኑሮ ለመኖር የሚያደርሰኝ ቦታና ትምህርቴን ቀጠልኩኝ። ፊኒክስ ነበር የመጣሁት። ፊኒክስ አንድ ሁለት አመት ቆይቼ እውቀቱን ስላልቻልኩት ወደ ሲያተል ዝናብ ወዳለበት ቦታ ነው የመጣሁት። እንደመጣሁኝ እዚህ ሲያተል ዩኒቨርሲቲ ነው የገባሁት። ትምህርቴን የባችለርስ ዲግሪ ዛን የሰራሁት፣ ወደ ስራ አለም ከገባው በኋላ እንግዲህ ሶስት አመት ረፍት ከወሰድኩ በኋላ ተመልሼ ማስተርሴን ለመስራት ወደ ትልቅ አቋም ገባው። ማስተርሴን ሰርቼ ሰው ዲግሪ እና ኤምቢኤ አለኝ። ከየት ነው የሰራሽ ማስተር? ማስተርሴን ከግራጁዌት ስኩል ኦፍ ከለር ነው የሰራሁት። ምክንያቱም ሞር ኦፕሽን ነበረ ኦንላይን የመውሰድ ክላስን፣ እንዲሁም ኢን ፐርሰን የሄዱም ለመማር ና ከስራ ጋር ግ በድረገጽ ና በአካል ደግሞ ተገኝተሽ የመውሰድ ትክክል እና የማስተርስ ፕሮግራም ጨርሼ ለደረስኩበት ቦታ ትልቅ አስተዋጽኦ አድርጎዋል ብዬ እገምታለሁኝ እንግዲህ ጠንክሮ ከመስራት እስኪ እሱን ልምድሽን ደግሞ ወደ ባኋላ። ምክንያቱም አሁን እንግዲህ እንደነገርሽን ከጥቁር አንበሳ እንኳን ብንጀምር፣ ከጥቁር አንበሳ፣ ጅማ ዩኒቨርሲቲ ተምረሻል። ከዛ እነዚህ ሁላ መንገዶች መተሽ አሁን አማዞን በኃላፊነት ቦታ ላይ ና እንዴት በትምህርት ብቻ ነው ወይ የሚለውን ወደዛ እንመጣበታለን። ሌሎቹን እንግዶቻችንን እናስተዋውቅ። ሁለት እንግዶች ነው ያለኝ በግራና በቀኝ በግራ ይቀርበኛል። በግራዬ ያሉት ሰው ግን አስር ደቂቃ ስላረፈዱ ቅጣት በቀኝ ወዳለ ሰው ይሄዳለሁኝ። እንግዲህ በቀኝ በኩል ያሉት አቶ መኮንን ካሳ ይባላሉ። በማይክሮሶፍት በአይቲ ግሎባል ሰርቪስ ኢንጂነሪንግ ዳይሬክተር ናቸው። አንቱ ልበል አንተ ልበል? አ አንተ በይኝ። በአንተ ብቀጥል ጥሩ ነው ለወጣቶችም እንደው በደንብ እንዲሰሙት ቀረብ ያለ ቢሆን ጥሩ ነው በሚል በአንተ እንሄዳለን። እና እስቲ አቶ መኮንን አንተም እንዴት እዚህ ደረስክ? እንዴት መጥተህ እዚህ የዳይሬክተር ቦታ ላይ ተቀመጥክ? ወደኋላ መለስ ብለህ አጣጥር ላደርገው ሞክራለሁ። በመጀመሪያ ደረጃ ህጽዮን በጣም እግዚአብሔር ይስጥሽ። እንደዚህ አይነት ፕሮግራም እያዘጋጀሽ የሀገራችን ህዝቦች፣ ወገኖቻችን ተመክሮ እየቀሰሙ የተሻለ ደረጃ እንዲደርሱ የምታደርጊውን ጥረት አደንቃለሁ። እኔም ይህን ፕሮግራም አሁን ያወቅሁት በጣም አዝናለሁ። ግን ከአሁን በኋላ እከታተላለሁ፣ ቃል ገባለሁ። የኔን ታሪክ ለመጀመሪያ ያህል በተወሰነ ደረጃ ከህቴ ከአጋር ጋር የሚመሳሰል ታሪክ አለኝ። በተወሰነ ደረጃ ደግሞ ለየት ይላል። እኔ ያው በአሁኑ ሰዓት ማይክሮሶፍት የሚባል ካምፓኒ እየሰራሁ ነው የምገኘው። ማይክሮሶፍት ምናልባት ብዙዎቻችሁ ልታውቁ ትችላላችሁ። ከመቶ ሰማንያ ሺህ በላይ ሰራተኛ ያለው በመቶ ሀገሮች ቅርንጫፍ መስሪያ ቤት ያለው በአመት ከመቶ ቢሊዮን የአሜሪካ ዶላር በላይ ገቢ የሚያገኝ መስሪያ ቤት ነው። በዚያም መስሪያ ቤት ውስጥ የኢንፎርሜሽን ቴክኖሎጂ ወይም የኮምፒውተር ስራቸውን በተመለከተ በማካሄድ በዓለም አቀፍ ደረጃ እየመራሁ ያለሁ ሰው ነኝ። እኔ በመመራው ግሩፕ ወይም አካል ውስጥ ከሁለት መቶ በላይ ቬንደሮች ወይም በኮንትራት የተቀጠሩ ሰዎች እንደገና ከ50 በላይ የማይክሮሶፍት ሰራተኞች በህንድ፣ በአየርላንድ፣ በፖርቶሪኮ እና በሬድመንድ ያለበትን ቲም ነው እያስተዳደር ካለሁት እና ትንሽ ወደኋላ ኋላ ለመመለስ ያህል እኔ ተወልጅ ያደግኩት በጎንደር ከተማ ነው። የዛሬ 35 ዓመት ስደተኛ ሆኜ ከጎንደር ከተማ ከፋሲለደስ ሁለተኛ ደረጃ ትምህርት ቤት ሀይ ስኩል እንደ ጨረስኩ ወደ ሱዳን ሀገር ሄጄ ስደተኛ ሆኜ አራት ዓመት ብዙ ስራዎችን ስሰራ የተወሰኑ ስቃዮችንም ሳሳልፍ ኖሬያለሁ። ከዛ በኋላ ከ29 ዓመት በፊት የአሜሪካ መንግስት እድል ሰጥቶኝ ወደ ሲያትል ሀገር መጥቼ ኑሮዬን እንድመሰርት አድርጎኛል። ያን ጊዜ በመጣሁበት ጊዜ የእንግሊዝኛ ቋንቋ ችሎታዬ በጣም ደካማ ነበር። ለውጭ ሀገር ኑሮ ዘይቤም ያለኝ እውቀት ወይ ተመክሮ ከዚህም የሚባልም አልነበረም። እና እንደመጣሁ ግን ያው ከጓደኞቼ ጋር ተቀራርቤ አንዳንድ ስራ ካስገቡኝ በኋላ ከዛም ስራ ስላልተመቸኝ ወጥቼ የታክሲ ሾፌር ሆንኩ። የታክሲ ሾፌር ሆኜ እየሰራሁ በአኳያው እህቴ ጋር እንዳለችው የወደፊት እድልን ሳየው የሚያዋጣኝ ምናልባት በተወሰነ ደረጃ ደግሞ የእኔን ችሎታ ሙሉ በሙሉ ሊያስጠቅመኝ ይችላል ብዬ ያሰብኩት ነገር የትምህርት ጉዳይ ስለሆነ ታክሲ ማታ ማታ እየሰራሁ አርብ፣ ቅዳሜ፣ ሁድ ከሰኞ እስከ አርብ ዩኒቨርሲቲ ኦፍ ዋሽንግተን የሚባል እዚ ሲያትል የሚገኝ የታወቀ ዩኒቨርሲቲ ትምህርቴን ጀምሬ በጣም አኩሪ በሆነ ደረጃ የመካኒካል ኢንጂነሪንግ ዲግሪን ያስኩ አሜሪካ በመጣሁበት ስድስት አመቴ ማለት ነው። ከዛ በኋላም ያው እንደዚሁ በማይክሮሶፍት በተለያዩ የኮምፒውተር ስራ ባለሙያ ሆኜ እየሰራሁ አሁን ካለው ከሶስት ዓመት ቀደም ብሎ የማስተርስ ዲግሪ እንደግሞ ሰርቼ እንዲሁ እህትያት ጋር እንዳለችው ዩኒቨርሲቲ ኦፍ ፊኒክስ በሚባል ተቋም ውስጥ እንዲሁ በድረገጽም በአካልም እየተገኘው የማስተርስ ዲግሪን የዛሬ ሶስት ዓመት በኢንፎርሜሽን ሲስተም ቴክኖሎጂ ማኔጅመንት ከያዝኩ በኋላ አሁን ደግሞ እንደገና የዶክተሬት ፕሮግራም ገብቼ በዩኒቨርሲቲ ኦፍ ዋልደን የሚባል ዋልደን ዩኒቨርሲቲ የሚባል ዩኒቨርሲቲ በተወሰነ ደረጃ እሱን ደግሞ እየሰራው እገኛለሁ። በጣም እናመሰግናለን። እንግዲህ በጣም ጥሩ ልምድ ነው የነገርከን። ምክንያቱም አጋር ስትነግረን ከካቴድራልን የመጣሁት ስትለን የእሷ ልምድ እንግዲህ ከእንደዚህ አይነት አመቺ ከሆነ የትምህርት ቦታ የመጡ ሰዎች ምናልባት አለ አያስገርም ይችላል። ጥረቱ እንዳለ ሆኖ አንተ ደግሞ ይኸው ከታክሲ ደግሞ ወደዚህ ደርሻለሁ እያልከን ነው። ና ከዚህ በላይ ልምድ ማካፈል የለም። ወደ ዶክተር እሸቱ ልመለስ። ዶክተር እሸቱ እኔው እንግዲህ ግዙፉ የአውሮፕላን አምራች ኩባንያ ቦይንግ ውስጥ የኳሊቲ ኢንጂነር ነህና እንዴት እዚህ ደረስክ? ለእነሱ የጠየቅኩትን ጥያቄ ነው ለአንተ የምጠይቀው። እስቲ ንገረን፣ ምን ተምረህ ምን ሰርተህ እዚህ ደረስ። መጀመሪያ እድሉን ስለሰጠሽኝ አመሰግናለሁኝ። እኔ እዚህ ሀገር የመጣሁት በ2004 ከ13 ዓመት በፊት ነው። ተወልጅ ያደግኩት ባህር ዳር ሲሆን ባህር ዳር ያለሁኝ ቡሬ የሚባል ከተማ የእርሻ ቴክኒክ ተቋም በአውቶ ሜካኒክስ ዲፕሎማ ተመረኩኝ። ከዛ እንደወጣሁ እንደገና ናዝሬት ቴክኒካል ኮሌጅ፣ አሁን አዳማ ዩኒቨርሲቲ በሚባለው ደግሞ ኢንዱስትሪያል ኤዱኬሽን ቴክኖሎጂ በሚባል አሶሽት ድግሪን ጨረስኩና ሁለት አመት እዛ ኢትዮጵያ እየሰራሁኝ ይድል አገኘውና ወደዚህ መጣሁኝ። ከዚህ እንደመጣ መጣሁ እነሱ እንዳሉት የመጀመሪያውን አመት ዞር ዞር ብያየሁት ና ሁሉ የሚሰራውንም የሚደረጉን ካየ በኋላ የትምህርቱ ፍላጎት ስለነበረኝ የቤተሰብም እርዳታ ስለነበረበት ወደ ትምህርት ገባሁና መጀመሪያ ኖርት ሲያትል ኮሚኒቲ ኮሌጅ የሚባል የኮሚኒቲ ኮሌጅ ገብቼ በአሶሽት ዲግሪ ኢንጂነሪንግ አጠናሁኝ። ከዛ ዩኒቨርሲቲ ኦፍ ዋሽንግተን ገብቼ የባችለርስ ዲግሪ፣ ከዛ ማስተርስ ዲግሪ፣ ከዛ ፒኤችዲ። ስራ አልጀመርኩም። አንዴ የባችለርስ ዲግሪ ከጀመርኩ በኋላ የኢትዮጵያ ምረዳው ሰው የለኝም። እኔ መጨረሻ ልጅ ነኝ። እሱም ጥቅም አለው። እህቶችም ሙሉ እርዳታ ስላደረጉልኝ ያው ፍላጎቱ ስለነበረ ስራ ከገባሁኝ ላል ላልመለስ እችላለሁ በሚል ባችለርስም ማስተርስም ፒኤችዲ በተከታታይ አንድ ወር ሁለት ወር እረፍት እያልኩ መሀል ላይ የጨረስኩት። ከዛ ከጨረስኩ በኋላ የተወሰነ ጊዜ እረፍት አረኩኝ። ፒኤችዲን ከጨረስኩ በኋላ አየሁኝ፣ ምንድነው እድሉ ያለው የስራ እድል ካመዛዘፉ በኋላ በቦይንግ እኔ ያጠናውት በተለየ መልኩ ለቦይንግ ጠቀሜታ ያለው ጥናት ስለሆነ የምሰራው ቻርልስ ተን፣ የሚባል ከተማ ሄድኩኝ። እዛ ሲሄድ አድቫንስ ኢንስፔክሽን ይባላል ፕሮግራም ውስጥ ነበር የሚሰራው ሴቨን ኤይት ሴቨን። ከዛ ያን ሴቨን ኤይት ሴቨን አድቫንስ ኢንስፔክሽን አመት ከስምንት ወር ከሰራ በኋላ እንደገና አዲስ ፕሮግራም ወደፊት የሚወጣ አውሮፕላን አዲስ ፕሮግራም ሲጀመር እዛ ደግሞ እንደገና ተዛውሪያውን ወደ ሲያትል ከተማ መጥቼ የኳሊቲ ኢንጂነር እየሰራ ነው። የሁላችሁም ልምድና ትምህርት በጣም ደስ ይላል ና ዘግይታችሁ የፌስቡክ ገጻችሁን ለከፈታችሁ የፌስቡክ ተከታታዮቻችን ለማስታወስ ያህል አሁን የምንገኘው ሲያትል ከተማ ውስጥ ነው። ውይይት እያደረግን ነው። ውይይት እያደረግን ያለ ነው ደግሞ ከማይክሮሶፍት ከአማዞን እና ከቦይንግ ከመጡ ኢትዮጵያውያን ከፍተኛ ባለሙያዎች ጋር ነው። ከኢትዮጵያ መጥተው አሜሪካን ከዛ ደግሞ ሲያትል መጥተው በእነዚህ ትልልቅ ኩባንያዎች ውስጥ ከፍተኛ ኃላፊነት ቦታ ላይ ከሚገኙ ኢትዮጵያውያን ጋር ውይይት እያደረግን ነው እና ከዚህ ውይይት ልምድ ትቀስማላችሁ ብለን እናስባለን። በቀጥታ ጥያቄ ካላችሁ ለነሱ በጥያቄም ተሳትፎ ውይይታችንን እንቀጥላለን። እና ወደ አጋር ነው የምሄደው። አጋር እንግዲህ እነዚህ ኩባንያዎች በተለይ አንቺ የሰራሽበት ለመግባት ቀላል አይሆንም። እዚህ አገር ያሉ ዜጎቹ እራሳቸው እንደዚህ አይነት ቦታ ላይ ለመግባት በጣም ፉክክር ያለበት ነው ተብሎ ነው የሚገመተው ና እዚህ ለመድረስ የራስሽ ጥረት ነው? እድል ነው ወይስ ያየሽው ቀዳዳ አለ? በምንድን ነው እዚህ ጋር የደረሽው? እስቲ ንገሪ። ሶስት አራት ነገሮች ተጣምረው ነው ላለው እድልም ነው ጥረትም ነው ምርቃትም ነው የቤተሰብ ምርቃት፣ አንዳንዴ ጸሎትም ነው። ግን መጀመሪያ ለእኔ እድል የከፈተልኝ የመጀመሪያ ዲግሪን ስሰራ ሲያትል ዩኒቨርሲቲ መጨረሻ አመት ላይ እነኝህ ትልልቅ ካምፓኒዎች መጥተው፣ ኩባንያዎች መጥተው ሪክሩት ያደርጋሉ፣ ወይ ለመቅጠር ይሞክራሉ፣ ይመለምላሉና በዛን ጊዜ ዋሽንግተን ሚውቹዋል ባንክ ማለት በአሜሪካን ሀገር አራተኛው ትልቁ ባንክ ነበረ። አሁን ኤግዚስት አሁን የሉም፣ ሌላ ባንክ ገዝቷቸዋል። ግን በዛን ጊዜ አንደኞቹ እነሱ ነበሩ ና አምስት ትምህርት ቤት ውስጥ ነበረ የሚመለምሉት ከአምስት ትምህርት ቤት ውስጥ መጀመሪያ አፕላይ ሲደረግ ወይም መጀመሪያ ሲሞከር ለማመልከቻ ላስገባው ሰው በየትምህርት ቤቱ ሀምሳ ተማሪ ነበረ እና ከየአምስቱ ትምህርት ቤት ሁለት ሁለት ተማሪ ነበረ የሚወስዱት። እና ውጤቴ ጥሩ ነበር። ሰው ሁልጊዜ ጊዜ ጥሩ ስራ ትምህርት ቤት ውስጥ ማጥናት፣ ጥሩ ስኮር ማምጣት የሚያዩት አንደኛው ነገር እሱ ነው። ለተማሪ የስራ ኤክስፒሪየንስ ስለማይኖር በጣም ቀጣሪዎቹ ላይ የሚያደርጉት ነገር ቢኖር ውጤት ላይ ነው። መጀመሪያ ውጤትሽ ጥሩ ነበር የትምህርት ቤትሽ? ውጤቴ ጥሩ ነበረ። ከሶስት ነጥብ ሰባት በላይ ጂፒኤ ነበረኝ። እየሰራሁም ብማር ጥሩ ጂፒኤ ነበረኝ። እና አንደኛው እሱ ነው። ሌላው እየሰራሽ መማሩም ራሱ ጥሩ ጥሩ እንትን ይሰጥሻል ብዬ ገምታለሁኝ። ሌላው ኢንተርቪው ላይ እንግዲህ የኢንተርቪው ጥያቄው ላይ ጥሩ መልስ መስጠትና ተዘጋጅቶ መግባት ሰው እንግዲህ የኔ እድሌ ሆኖ ከጥሩ ስራዬም ጋር አንድ ላይ ሆኖ አንድ ኳርተር ሲቀረኝ ወይም ደግሞ አንድ ተርም ሲቀረኝ ነው ኦፈር የነበረኝ። እሱንም ያው ከተወዳድሬ ከሀምሳ ተማሪ በሲያትል ዩኒቨርሲቲ ውስጥ ሁለት ልጆች ተመረጥን፣ እዛ ኩባንያ ውስጥ ለመግባት አንድ ተርም ሲቀረኝ ነበረ እጄ ላይ ኦፈር የነበረኝ። ያ ትልቅ በር ነው የከፈተልኝ። እንደ አጋጣሚም ሆኖ የጀመርኩበት ግሩፕ ወይም የጀመርኩበት ዲፓርትመንት በጣም ፋስት የሆነ በጣም ብዙ ነገር ልማር የምችልበት ቦታ ነበረ እና በሶስት አመት ውስጥ በጣም ብዙ ነገር ተማርኩኝ። እና ግን ሁልጊዜ ጊዜ ያለሁበት ቦታ ላይ ኮምፎርታብል ሆኜ መቀመጥን አልወድም። ሁሌ ጎል ተመቻችቼ መቀመጥ አልወድም። ሌላ ነገር ትፈልጋለ አላማ ነበረኝ ሰው የአስር አመት አስራ አምስት ዓመት የአምስት ዓመት እቅዶች ነበሩኝ እና አንደኛው እቅዴ ሁልጊዜ ማስተርሴን መስራት ስለነበረ ራሴን ከፍጌ መማር አልችልም፣ በጣም ውድ ነው። እና በዛን ጊዜ በወይንግ የሚሰሩ ጓደኞች ነበሩኝ ዩኒቨርሲቲ ማስተርሳቸውን እየሰሩ የነበሩ ና የእኔ ሁለተኛ ስቴፔ እንግዲህ በወይንግ መግባት ና በወይንግ ማስተርሴን እየከፈለልኝ ሞር ደግሞ የተለየ ስራ ለመማር ነበር አፕላይ ያደረግ ኩላካሽ ሰድ እንትን ነው። የምትሰሪውን ነገር ሁል ጊዜ ከአመት አመት አመት አመት ያለሽ ስኪል ላይ መጨመር መቻል አለብሽ። ሁሌ ተመቻችቶ ይህን ነገር አውቃለሁ ብሎ መቀመጥ ወደኋላ ያደርጋል እና ሁሌ ራሴን የምጠይቀው ከሌላው ከኔ ጋር ካሉት ልጆች ከሚሰሩት በእኔ ደረጃ ካሉት ጋር እኔ ምን የተለየ ነገር አለኝ? ሌላ የሚመጣ ቀጣሪ እኔ ሊወስደኝ የሚፈልግበት ወይ የሚፈልግበት ምክንያት ምንድን ነው? ያ የእኔ የሆነ ኤክስትራ ነገር ምንድን ነው አትራክት ላረግ የምችለው የሚለውን ነገር ራሴን ሁሌ ጠይቃለሁ። እና በወይንግ እንደ አጋጣሚ ስራ ነበረ አፕላይ ያደረኩ ዘመድ ጓደኛ የለኝም። በእርግጥ እንደ ማንኛውም ሰው ተወዳድሬ ያለፍኩ ገባሁ፣ ማስተር ሴን ጨረስኩ። እንግዲህ በወይንግ ውስጥ በየሁለት አመቱ ስራ ቀየር ነበረ እና የሆነ ሰዓት ላይ አለቃዬ ለቀቀች እና የአለቃዬ አለቆች የነበሩት እኔ ስራውን መስራት እንደምችል ከኔ በላይ እነሱ ኮንፊደንሱ ነበራቸውና ይህንን ግሩፕ ረን አድርግ፣ ይህንን ዲፓርትመንት ካሁን በኋላ እንግዲህ አስተዳድሪ ብለው ተሰጠኝ እና እውነትም ከሷ የተሻለ ስራ ሰርቼ የተገኘሁኝ እና ከዛ እንግዲህ ማደግ ክሪየር ከዛ ቴክ ኦፍ አደረገ ስለዚህ የራስሽ ጥረት ትልቅ ወሳኝ የሆነ ድርሻውን ወስዷል ማለት ነው። አሁን ከነገርሽን ታሪክ ትክክል ነው። አንድ ጥያቄ ላንቺ ልጨምር እንደው ወደ እነሱ ጥያቄ ሳልሰነዝር ይህንን ፕሮግራም ለማዘጋጀት ሲያትል ከመምጣቴ በፊት ና ከዛም ሆኜ ብዙ ሰዎችን ለማግኘት ጥረት ስናደርግ የማገኛቸው ዝርዝሮች ላይ የወንዶች ስም ይበዛል፣ የሴቶች ስም በጣም አነስተኛ ነው። ምን ይመስላል ለሴቶች ያለው ክፍት ቦታ እንደዚህ ያለ ደረጃ ላይ ለመምጣት የተዘጋ ነገር ዶሚኔት ይደረጋል በወንዶች የተዘጋ በሮች አሉ ለሴቶች? በጣም ጥሩ ጥያቄ ነው ይሄ። ለሀበሻ ሴቶች ብቻ ሳይሆን ሴቶች በአጠቃላይ የሆነ ደረጃ በኋላ ከፍ እያለ ሲሄድ፣ በተለይ የስራ ክብደቱ ከፍ እያለ ሲሄድ ለሴቶች የሚሰጠው ወር ሴቶች የሚያገኙት እድል እየጠበበ ነው የሚሄደው። ብዙ ኩባንያዎች ብዙ ጥረት እያደረጉ ነው። ያንን ነገር እንዴት ነው ሴቶቹን ሞር ወደ ላይ ማውጣት የምንችልበት መንገድ ምንድን ነው የሚል ጥረት እያደረጉ እንደሆነ አውቃለሁኝ። የተወሰኑ ኢኒሽቲቭዎች ላይም እኔም ራሴ እሳተፍ ነበረ። በቦይንግም አሁንም በአመዞን እሳተፋለሁ ግን ከጥረት ሌላ ለመመለስና ኔትወርኪንግ ይባላል እዚህ ሀገር፣ አማርኛ ቃሉን አላቅም፣ ግን ወይም የግንኙነት መስመር ትክክል ነው። በብዛት አበሾች ጋር ወይም እኔም ጋር የነበረ ነገር ምንድን ነው፣ ስራዬም በደንብ ሰራለው፣ ረጅም ሰዓት ሰራለው፣ ጥሩ ስራ አቀርባለሁኝ። ግን ሰዓቱና ጊዜው አልነበረኝም ለምሳሌ እንደ ሜንቶር ኔትወርኪንግ አይነት ነገሮችን ለማድረግና ያ ነገር በጣም አስፈላጊ ነው ለእኔ አንድም ለእድገቴ የጠቀሙኝ ነገሮች የሆነ ሰዓት ላይ እነሱን ነገሮች እንደ ስራዬ ጨምሬው መስራት ማካሄድ ጀመርኩኝና እነኚህ ሜንቶሮች ኔትወርክ የምታደርጋቸው ሰዎች ስራ ክፍተት ሲኖር፣ ከፍ ያለ ቦታ ሲኖር፣ መጀመሪያ ያንችን ለማሳለፍ ፍቃደኝነት ይኖራቸዋል። ሲያቁሽ፣ ኢን ፐርሰን ሲያቁሽ፣ ማንነትሽን ሲያቁሽ፣ ምን ማድረግ እንደምትፈልጊ ሲያቁሽ ይቀላል። ነገሮችን ያቀላል እና ያ ጥረት አንድ ሁለት ሰዎችን ማወቅ፣ ኔትወርክ ማድረግ። ሶስት ራስን ሁልጊዜ መጠየቅ፣ ምንድን ነው ጎሌ? የት ነኝ ያለሁት? ወዴት ነው የሚሄደው? ወደዛ ለመድረስ ምን ምን ማድረግ አለብኝ? ምን መጨመር አለብኝ? ለራሴ ምን ስኪል ያስፈልገኛል? የሚሉትን ነገሮች ያንን ሁልጊዜ ራስን መጠየቅና ሁሌና ተመቻችቶ መቀመጥ ጥሩ አይደለም። እናመሰግናለን። አቶ መኮንን ወደ አንተ ነው የምመጣው። እንግዲህ መጀመሪያ ላይ ለመጥቀስ እንደሞከርኩት በማደግ ላይ ካሉ ሀገሮች ለሚመጣ ሰው ከባድ ተብሎ ነው የሚገመተው። ከኢትዮጵያ በስደት እዚህ ተመጥቶ እንደዚህ ያሉ ትልቅ ኩባንያዎች ውስጥ መስራት እና እንደው አንተ በግልህ ከግል ጥረትህ በተጨማሪ እንዲያሉ ቦታዎች ገብቶ ለመስራት ያሉት አስቸጋሪ ነገሮች ምንድን ናቸው? ቀላልም ከሆኑ ቀላል መንገዶቹን፣ አስቸጋሪ ከሆኑ ደግሞ አስቸጋሪ የሚያደርጋቸው ምክንያት ምንድን ነው? በመጀመሪያ ደረጃ መደረግ ያለበት በሀገራችን ውስጥ ሰው ወጣት እንዴት ነው ስራ ሊያገኝ የሚችለው? የስራ እድሎች ሴት ናቸው? ስራ ከገባስ በኋላ እንዴት አድርጎ ነው ስራውን ይዞ የሚቆየው? ያንን ተገንዝቦ ከዚህ ጋር ማነጻጸሩ ጠቃሚ ነው። ያንን ሄጃ አላይም፣ ግን እንደው መቼም ለአድማጮቻችን ለመስጠት ያህል ነው፣ ኮንቴክስቹዋላይዝ ለማድረግ ውይይቱን፣ እንደው በዙሪያ ያሉትን ነገሮችም አጣምሮ ለማየት እንዲያመቸን ብዬ ነው እና ከሀገራችን ለየት የሚያደርገው ነገር ይሄም አለ፣ ተመሳሳይም ነገሮች አሉ። በመጀመሪያ ደረጃ የራስ ጥረት በትምህርትም ሆነ በማንኛውም በሚሰሩት ሙያ ላይ ብቁ ሆኖ መገኘት ዋናው አስፈላጊው ነገር ነው እና እኔ ያው እንደመጣሁ የሚያዋጣኝ ትምህርት ነው ብዬ ስለገባሁ፣ በትምህርት ቤትና በመወስዳቸው የትምህርት ክፍሎችም ሆነ ሰብጀክት ማርስ የተቻለኝን ያህል በብቃት ደረጃ ለማጠናቀቅ ጣርኩ። ግን ያ የትም ሊያደርሰኝ አልቻለ እህትኤ አጋር እንዳለችው እኔ እንኳን በጣም በዩኒቨርስቲ በየሶስት ወሩ ራሱ በትምህርት ቤቱ ጋዜጣ ሁሉ ስሜ ይወጣ ነበር በማመጣው ውጤት። መጨረሻ ላይ ግን የትም ሊያደርሰኝ አልቻለም። ለምን ትምህርት ቤት ላይ አተኮሬ ዝም ብዬ መጽሐፉን መሸምደድና መጥፋት ብቻ ሆነ እንጂ ሌላ ብዙም እንትን ነገር አልነበረውም። ስለዚህ ለመስሪያ ቤቶችም ለቃለመጠይቅም ስራ ፍለጋም ሲሄድ የተቻለውን ያህል ብቁሆኛ አላገኝ ውጤት ኔ እና በዚህ በኢንጂነሪንግ በተመሳሰሉ ስራዎች ጥሩ ሰራ ነበር ግን ፍላጎቱ፣ ስሜታዊነቱ የለም። ቁጭ ብዬ ሳያነጋግራቸው እና ስኬታማ አልሆንኩም። ከዛስ እንዴት ወደ ስኬት ተሻገረ? በአማዞን የፋይናንስ ማናጀር ከሆነችው ከወይዘሮ አጋር መኩሪያ፣ በማይክሮሶፍት የአይቲ ግሎባል ሰርቪስ ኢንጂነሪንግ ዳይሬክተር ከሆነው አቶ መኮንን ካሳ እና በቦይንግ የኳሊቲ ኢንጂነር ከሆነው ዶክተር እሸቱ እንየው ጋር ያደረግነው ውይይት አላበቃም። ክፍል ሁለት በነገው ዕለት ይቀጥላል። ለአሜሪካ ድምፅ ጽዮን ግርማ ነኝ ከሲያትል። ስናስተናግዳቸው ያመሸነውን የመስታወት አድራጋውና ሄኖክ ሰማ ግዜርነን ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ከጋቢና ዲጄ ዲጄ ፋቱ ጋር በመሆን ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገ ጉዞ እንገናኝ።